የአፋር ክልል የመንግስት ኮሚዩኒኬሽን ቢሮ ኃላፊ አቶ አህመድ ካልወይታ ለዲደብሊው በስልክ በሰጡት መረጃ ካለፈው አርብ ጀምሮ እስከ ትናንት የሶማሌ ክልል ልዩ ኃይል ሐሩካ ገላሎ እና ገዋኔ በተባሉ ወረዳዎች በፈጸመው ጥቃት ንጹሀን ላይ ጉዳት ደርሷል ብለዋል። አርብ ዕለት ሆኖ አርብ ማለት ነው። ከቀኑ ዘጠኝ ሰዓት አካባቢ ንጹሀን አርብቶ አደሮቻችን ከሰላሳ በላይ ገድለው ከአምሳ በላይ አቁስለዋል። አርብ ዕለት ከዛ በድጋሜ ቅዳሜ ዕለት አካባቢ ትንሽ ረገብ ባለና ትናንት ሀያ ስምንት በዞን ሶስት በሶስት ወረዳ ጦርነት ከፍተዋል ማለት ነው ከንጋቱ ከሊጋቶ አስራ አንድ ሰአት ነው የጀመረው ልክ አስራ አንድ ሰአት ይህ ጦርነት በተጀመረበት ሰዓት የአርብቶ አዳር መንደር ሙሉ ነው ያቃጠሉት ተሩ ከወረዳ ላይ ማለት ነው። ኃላፊው በአካባቢው እየደረሰ ያለው ጥቃት በሶማሌ ክልል ልዩ ኃይል እና ከፍተኛ አመራሮች የሚመራ መሆኑን ጠቅሰው ለዚህም በቂ መረጃ አለን ብለዋል። በሶስቱ አቅጣጫ በክልሉ ልዩ ኃይል ፊት አውራሪነት በኮማንደሮች፣ በሻለቃዎች ከፍተኛ በክልሉ ልዩ ኃይል ኃላፊዎች ጀኔራሎች የተመራ ይህን እዛ ልኮ ንጹሀኖቹን አስፈጅቷል። ይህንን ስንል ያለ ያለማስረጃ የምንናገረው ነገር አይደለም። እጅ ከፍንጅ የያዝናቸው የክልሉ ልዩ ሀይል አባላቶች እጅ ከፍንጅ የተያዙ በእጃችን ላይ ይገኛሉ። እንደዚሁም አርብቶ አደር ማህበረሰብ ላይ ይህን ጥቃት ካደረሱ በኋላ ማህበረሰቡ ራሱን ለመከላከል በወሰደው እርምጃ እዛው አካባቢ የአርብቶ አደሩ መንደር መኖሪያ ሬሳቸው የቀሩ የክልሉ ልዩ ኃይል ከነ ሚሊቴሪያቸው ከነ ዩኒፎርማቸው ከነ ትጥቃቸው እዛው የቀሩበት ሁኔታ ነው ያለ። የሶማሌ ክልል ባለስልጣናትን አግኝተን መረጃ ለማግኘት ያደረግ ነው ተደጋጋሚ ሙከራ ባይሳካም የክልሉ ኮሚዩኒኬሽን ቢሮ ትናንት ማምሻውን ባወጣው መግለጫ ባለፈው አርብ ደ አዋዲ ና ቀረፋ በተባሉ ቀበሌዎች ላይ ጥቃት በመፈጸም ከ ሀያ አምስት በላይ አርብቶ አደሮች ሲገደሉ ከሰላሳ ከ30 በላይ የሚሆኑት የአካል ጉዳት ደርሶባቸዋል ብሏል። በሌላኛው ቀን በክልሉ ስር ባሉ አራት ቀበሌዎች በደረሰ ጥቃት ቁጥራቸው በውል ያልታወቀ ሰዎች መገደላቸውንም አስታውቋል። ጥቃቱን የሰነዘሩት የአፋር ክልል ልዩ ፖሊስና በክልሉ መንግስት በሚደገፈው ኡጉጉማ የሚባል ታጣቂ ቡድን ነው ሲል የአፋር ክልልን ወንጅሏል። የአፋር ክልል ኮሚኒኬሽን ቢሮ ኃላፊ አቶ አህመድ ካሎይታ በመግለጫ ጋጋታ እውነታውን ለመሸፈን የሚደረገው ጥረት ተቀባይነት የለውም ሲሉ የሶማሌ ክልል ባወጣው መግለጫ ላይ ምላሽ ሰጥተዋል። የአፋር ብሔራዊ ክልላዊ መንግስት ከሚመለከተው አካል ጋር አሁንም ድረስ ያለውን ነገር ክሊር እያደረገ ነው። ስለዚህ የሶማሌ ክልል መንግስት ግን በመግለጫ ጋጋታ እውነቱን ለመሸፋፈን የሚያደርገው ጥረት ግን ተቀባይነት የለውም። ምንጊዜም እውነት እውነት ነው። የንጹሀን ሞት በመግለጫ አይሸፈንም፣ አይደበቅም። አሁንም ቢሆን የሶማሌ ብሔራዊ ክልላዊ መንግስት በረዥም እጆቹ ከጅግጅጋ በሚሰጠው መግለጫ ከጅግጅጋ ልዩ ተልዕኮ ተሰጥቷቸው የገቡ የሶማሌ ልዩ ኃይሎች በኮማንደሮች በሻለቃዎች ፊታውራሪነት መሪነት እያስደረሰ ያለውን ጭፍጨፋ ሊያስቆም ይገባል። በአካባቢው ሊቆም ያልቻለውን ግጭት መንስኤ ምንነት ጥያቄ የቀረበላቸው አቶ አህመድ በሀገሪቱ ከመጣው ለውጥ በኋላ በሶማሌ ክልላዊ መስተዳድር በኩል የይገባኛል ጥያቄ የሚነሳባቸውን ቀበሌዎች አስመልክቶ የተላለፈው ውሳኔና የታወጀው ጦርነት ነው ብለዋል። እነዚህን አካባቢ የሶማሌ ቋንቋ ተናጋሪዎች ስላሉበት ብቻ በኃይል የሶማሌ ክልል አካል አድርገን እንወስዳለን፣ ካልሆነ አካባቢው ላይ ምንም አይነት ሰላምና ማረጋጋት አይኖርም ብሎ የሶማሌ ብሔራዊ ክልላዊ መንግስት ግልጽ የሆነ የጦርነት አዋጅ ካወጀበት ሰዓት ጀምሮ በአካባቢው ምንም አይነት ሰላም የለም ማለት ነው። ስለዚህ በዋናነት የግጭቱ መንስኤ እንዳልኩ የሶማሌ ብሔራዊ ክልላዊ መንግስት ይችን ደብዳቤ ይህንን የጦርነት አዋጅ ከነሰ ከወጣበት ሰዓት ጀምሮ በአካባቢው ሰላምና መረጋጋት እንዳይኖር የክልሉ ልዩ ኃይል በክልሉ ካቢኔ አስፈጻሚነት አመራር ሰጭነት የክልሉ ልዩ ኃይል እዛ አካባቢ አስፍሮ ንጹሐን አርብቶ አደሮች እንዲጨፈጨፉ እያደረገ ነው ማለት ነው። በመጪው ሀገራዊ ምርጫ ምርጫ ቦርድ በአካባቢዎቹ ሊከፈቱ የነበሩ ሰላሳ የምርጫ ጣቢያዎች በአካባቢው እንዳይቋቋሙ መወሰኑን ተከትሎ በተለይ በሶማሌ ክልል በኩል ከፍተኛ ተቃውሞ መቅረቡ ይታወሳል። ለዲ ደብልዩ ዘገባ መሳይ ተክሉ ድሬዳዋ